ትኩረት፣ በአፍሪካ በማዕከላዊ አፍሪቃ ሪፐብሊክ የተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ በምህፃሩ ሚኖስካ ሀገሪቱን ማረጋጋት አልቻለም በሚል ትችት ቀርቦበታል። ይሁንና የሀገሪቱ ጠቅላይ ሚኒስትር ሲምፕሊስ ሳራንጂ የሚኖስካ አስተዋጽኦ የሚሞገስ መሆኑን አመልክተው በማዕከላዊ አፍሪቃ ሪፐብሊክ በቅርቡ እርቀ ሰላም እንዲፈጠር ተስፋ ማድረጋቸውን ገልጸዋል። የሚኑስካ ሰላም አስከባሪዎች በማዕከላዊ አፍሪቃ ሪፐብሊክ እንደገና ሰላም ለማውረድ እና ሀገሪቱን ለማረጋጋት የሚቻላቸውን ሁሉ እያደረጉ ነው። ጠቅላይ ሚኒስትር ሲምፕሊስ ሳራንጂ ለዶይቸ ቬለ በሰጡት ቃለ ምልልስ ላይ የሰላም አስከባሪው ጓድ እንዲጠናከር የሚኑስካ ኃላፊ ዣን ፒየር ላክሯ ያቀረቡት ሀሳብ የሚደገፍ መሆኑን ያስታወቁት የሚኑስካ ኃላፊ ዣን ፒየር ላክሯ ባለፈው ሳምንት በዠኔቭ ስዊትዘርላንድ፣ ለተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ተመልካች ምክር ቤት ባሰሙትን ንግግር ላይ በማዕከላዊ አፍሪቃ ሪፐብሊክ ውስጥ የኃይሉ ተግባር እየተባባሰ መሄዱን እንዳመለከቱና የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤትም አሁን 10750 ወታደሮችና 2100 ፖሊሶች ያሉትን ሰላም አስከባሪ ጓድ ወታደሮች ቁጥር ከፍ እንዲያደርግ መጠየቃቸውን ጠቅላይ ሚኒስትር ሳራንጂ ገልጸዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እና ሌሎች መሰል ድርጅቶች ሚኑስካ ለማዕከላዊ አፍሪካ ሪፐብሊክ ሲቪል ህዝብ አስፈላጊውን ከለላ አልሰጠም ሲሉ ብርቱ ወቀሳ ከሰነዘሩ በኋላ ነበር የሚኑስካ ኃላፊ ላክኳ ይህንኑ ጥያቄያቸውን ያቀረቡት በደቡባዊ የማዕከላዊ አፍሪካ ሪፐብሊክ በሚገኘው የባስኮቶ ግዛት ውስጥ በሲቪሉ ህዝብ ላይ ጭካኔ የተመላበት ጥቃት እንዲሁም በክርስትና እምነት ተከታዮችም ላይ ሆን ተብሎ የግድያ ተግባር እየተፈጸመ መሆኑን የአይን እማኞች አመልክተዋል። በአሊንዶ ከተማም በተካሄደ ጭፍጨፋ ቢያንስ 130 ሰዎች ናቸው የተገደሉት። እንደ ሰብአዊ መብት ድርጅቶቹ ገለጻ የብዙዎች ህይወት ሊጠፋ እየቻለው በሀገሪቱ የተሰማሩት የሚኖስካ ወታደሮች ወደ አካባቢው አንድ ቀን ዘግይተው ለዚያውም ጥቂት ሆነው በመምጣታቸውና ከመጡም በኋላ በሐኪም ቤቶችና ተፈናቃዮች ባሉበት ጣቢያ ብቻ እርዳታ በመስጠታቸው ምክንያት ነው። ጠቅላይ ሚኒስትር ሴምፕሌስ ሳራ እንጂ ግን ይህን ወቀሳ ለማረጋገጥ አልፈለጉም። በሲቪሉ ህዝብ ላይ ለሚፈጸመው የኃይል ተግባር የሚኑስካ ሰላም አስከባሪዎችን ተጠያቂ ማድረግ ትክክለኛ አይደለም። እስኪ ያስቡት እነሱ ባይኖሩ ኖሮ ምን ሊፈጠር እንደሚችል ካለ ሚኑስካ እርዳታ ይች ሀገር እከፋ ቀውስ ውስጥ ትወድቅ ነበረ፣ እንደ ሀገርም አትኖርም ነበር። ታጣቂ ሚሊሻዎች በተለይም የሙስሊሞቹ ተጽዕኖ ከበዛበት ከሴሌካ ሚሊሻ ቡድን የተገነጠሉ ተዋጊዎች በተለይ በባሶ ኮቲ ግዛት ውስጥ የኃይል ተግባራቸውን አስፋፍተዋል። ከነዚህ ቡድኖች መካከል አንዱ ራሱን የማዕከላዊ አፍሪካ ሪፓብሊክ ሰላም ህብረት በምህፃሩ ዩፒሲ ብሎ የሚጠራው ይጠቀሳል። የዩፒሲ ተዋጊዎች ሴቶችንና ወንዶችን ብዙ ጊዜም ልጆቻቸው ፊት ሳይቀር በኃይል እንደደፈሩ ከዚያም ወንዶችን ተኩሰው ህጻናትን ደግሞ እናቶቻቸው ፊት ደብድበው እንደገደሉ አምነስቲ ኢንተርናሽናል ያነጋገራቸው የአይን እማኞች ከጥቂት ጊዜ በፊት ተናግረዋል። የአይን እማኞቹ እያሉትን እያረጋገጡት የማዕከላዊ አፍሪካ ሪፐብሊክ ጠቅላይ ሚኒስትር ሳራንጂ ከሁሉም በላይ በወቅቱ የሚያሳስባቸው የቀድሞው የሀገሪቱ ፕሬዝደንት ፍራንሷ ቦውዚዜ በጎርጎሪዮሳዊ 2013 ዓ ም ከስልጣን ከተወገዱ በኋላ በሀገሪቱ የተቀሰቀሰውን ሃይማኖታዊ ግጭት ለማባባስ የሚደረገው እርምጃ መሆኑን አመልክተዋል። ከዚያን ጊዜ ወዲህ ምንም እንኳን ብዙ የሰላም ውሎች ቢፈረሙም ማዕከላዊ አፍሪቃ ሪፐብሊክ አሁንም አልተረጋጋችም። ሀገሪቱ የዘር ፍጅት እንዳሰጋትም የተባበሩት መንግስታት ድርጅት አስጠንቅቋል። ብዙ የማዕከላዊ አፍሪካ ሪፓብሊክ ዜጎች በጎርጎሪዮሳዊው 2016 ዓ ም የተመረጡት የሀገሪቱ ፕሬዚደንት ፎስተን አርሻንጅ ቱዋዴራ ውዝግቡን ለማብቃትም ሆነ ሀገሪቱን ለማረጋጋት አንድም እርምጃ አልወሰዱም፣ ያስገኙትም የተሳካ ውጤት የለም ሲሉ ይወቅሷቸዋል። በፈረንሳይ ሀገር የሚኖሩ የማዕከላዊ አፍሪቃ ሪፐብሊክ ዜጎች ፕሬዝደንት ቱዋዴራ ስልጣናቸውን እንዲለቁ በመጠየቅ በየጊዜው ተቃውሞ ሰልፎችን ያካሂዳሉ። ፕሬዝደንት ቱዋዴራ በተቀናቃኞቹ ቡድኖች መካከል እርቀ ሰላም ለማውረድ ያደረጉት ጥረት እንደሌለና በተለያዩት አማጽያን ቡድኖች መካከልም ውይይት ሊጀመር የሚችልበትን ሁኔታ መፍጠር አለመቻላቸውን ነው ተቺዎች የሚናገሩት። የማዕከላዊ አፍሪካ ሪፐብሊክ ጠቅላይ ሚኒስትር ሲምፕሊስ ሳራጂ ግን ይህን ወቀሳ ከእውነት የራቀ ነው በሚል አስተባብለውታል። ፕሬዚዳንታችን እርቀ ሰላም ለማውረድ ሁሌም እጃቸውን እንደዘረጉ ነው። ሁላችሁም በአንድ ጠረጴዛ ዙሪያ ተቀመጡና ስለ ሀገሪቱ የወደፊት እጣፈንታ ተመካከሩ ብለዋል። ሰላም ማውረድ የርዕሰ ብሔሩ ወይም የመንግስቱ ወይንም የምክር ቤት እንደራሴዎች ኃላፊነት ብቻ አይደለም። ሁሉም የሀገሪቱ ዜጎች የራሳቸውን ድርሻ ማበርከት ይኖርባቸዋል። ቀውሱ በቀጠለበት በአሁኑ ጊዜ የማዕከላዊ አፍሪካ ሪፐብሊክ የፊናንስ ሁኔታም እጅግ አሳሳቢ ደረጃ ላይ እንደሚገኝ የፖለቲካ ታዛቢዎች አስታውቀዋል። 28 አባል ሀገራት ያሉት የአውሮፓ ህብረት ማዕከላዊ አፍሪካ ሪፓብሊክን ለመርዳት በብራሰልስ ቤልጅየም ባካሄዳቸው የተለያዩ የለጋሽ ሀገራት ጉባኤ ለዚችው ሀገር በተደጋጋሚ በሚሊዮን የሚቆጠር ገንዘብ በእርዳታ ለመስጠት ቃል ገብቷል። በሀገሪቱ ቋንቋ ቤኩ ወይም ሲተረጎም ተስፋ በሚል መጠሪያም አንድ የአውሮፓ ህብረት የሚያስተዳድረው የገንዘብ እርዳታ ለማዕከላዊ አፍሪካ ሪፓብሊክ ተዘጋጅቷል። ገንዘቡን ከሰብአዊ እርዳታ ጎን ለመልሶ ግንባታው እንዲሁም በሚቀጥሉት ዓመታት የልማት ፕሮዤዎችን ለማካሄጃ ተግባር የማዋል እቅድ አለ። የአፍሪቃ ህብረትም ቢሆን ቀውስ ያመሰቃቀላትን የማዕከላዊ አፍሪቃ ሪፐብሊክን ጉዳይ ብዙ ጊዜ ዋነኛ የመወያያ አጀንዳ በማድረግ ምክክር አካሂዷል። ህብረቱ በመጨረሻ ስለዚችው ሀገር በተወያየበት ስብሰባው ላይ ማዕከላዊ አፍሪቃ ሪፐብሊክን ከምትገኝበት ምስቅልቅል ሁኔታ ማላቀቅ የሚቻልበትን ዘዴ የሚያዘጋጅ አንድ ኮሚሽን እንዲቋቋም ወስኗል። ማዕከላዊ አፍሪቃ ሪፐብሊክ የቀጣዩ የተባበሩት መንግስታት ድርጅት ጠቅላላ ጉባኤም መወያያ አጀንዳ እንደምትሆንና በዚያ የሀገሪቱ መንግስት አቋምም እንደሚደመጥ ጠቅላይ ሚኒስትሩ ሳራንጂ ገልጸዋል። የሀገሪቱ ፕሬዝዳንት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ይሄዳሉ። በዚያም በማዕከላዊ አፍሪቃ ሪፐብሊክ የቀጠለው ውዝግብ እንዳይባባስ ዓለም አቀፉ ማህበረሰብ እንዲረዳ ይማጸናሉ። የማዕከላዊ አፍሪቃ ሪፐብሊክ ጠቅላይ ሚኒስትር ሳራንጂ በሀገሪቱ ለቀጠለው የኃይል ተግባር ተጠያቂዎቹ በዚያው በሀገሪቱ የሚንቀሳቀሱ ተፋላሚ ወገኖች በመሆናቸው ይህን ሁኔታ ለመቀየር እና ሰላም ለማውረድ ጥረቱ በዚያው በሀገሪቱ መደረግ እንደሚገባው በአጽንኦት አስታውቀዋል። መፍትሄው ሰላም ለማውረድ ከልብ መፈለግ ነው። ሁሉም ሰው ሰላም ለማውረድ ከልቡ መሻት አለበት። የሚፋለሙት ወገኖችም ሰላምን እንዲመርጡ የግንዛቤ ማስጨበጫ ስራ መስራት አስፈላጊ ነው። ሁሉም ለሰላም መቆም አለባቸው። ሰዎች ሰላም አስፈላጊ መሆኑን ሲያምኑ፣ ያኔ ሀቀኛው ሰላም ይፈጠራል። ካላመኑ ግን ሰላም አይወርድም።